ጋቤና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ወደ 30 የሚጠጉ የሙዚቃ ባለሙያዎች የተሳተፉበት አነቃቂ ሙዚቃ ከትናንት በስቲያ ተለቀዋል። የሙዚቃው ደራሲ አቀናባሪና አጃቢ ምስሉን የሚያዘጋጀው ኢዮኤል መንግስቱ ነው። የያሬድ ሙዚቃ ትምህርት ቤትም መምህር ከሆነው ኢዩኤል ጋር ቅኔ ነው ሀገር ስለተሰኘው የትብብር ስራ ተጫውተናል። በስራው ላይ የተሳተፉትን ከያንያን በጥቂቱ ከሚያስተዋውቅበት ጨዋታችን ይጀምራል። እዚህ ሙዚቃ ላይ ሀያ የሚሆኑ የመሳሪያ ተጫዋቾች የሙዚቃ መሳሪያ ተጫዋቾች አንጋፋና ወጣት እንዲሁም አስር የሚሆኑ አንጋፋና ወጣት ድምፃዊያ በዚህ ሙዚቃ ላይ ተሳትፈዋል። መሰሪያ መጫዋ ላይ አንድ ከንጋፋዎቹ ቀደም ካሉት ከነ ዶክተር እዝራባተ ጀምሮ ረዳት ፕሮፌሰር ሀይሎ አለማየው፣ የአሬዲ ሙዚቃ ትምህርት ቤት ዳይሬክተር ሰላማዊ ይታረገው እንዲሁም እስካሁን ካሉት ጀኔሬሽን ድረስ ተጫውትናል። በድምፅ አሁኖች በኩል ደግሞ ከአንጋፋዎቹ አስራ ዘጠኝ ሀምሳዎቹ እንቁ ከነበሩት ከጋሽ ታደለ በቀለ ጀምሮ አስራ ዘጠኝ ሰባ እና ላይ ጥሩ ተጽዕኖ ፈጥራ ነበር እና እስካሁን ድረስ ተወዳጅነታቸው የዘለቀው ነጽቅ ይሸጡና ነ አይደበበ እንዲሁም በአስራ ዘጠኝ ዘጠናዎቹ ምንድ ለህዝብ ያደረሰው እና እጅግ ተወዳጅነት ያተረፈው ሀይል እየታደሰ በኋላም መሰርጸፌ ስበሀት፣ እንዲሁም ሌሎች ወጣት ሚካኤል ለማ ደሞ ሰው ማስፋል የድነቃቸው ገለታ፣ የማርያም ቸርነት መሀሌት እነዚህ ወጣት ድምፅ ያኖች ናቸው። እነሱ ተሳትፈውበታል። እንግዲህ ሙዚቃውን ሳዳምጠው ስለ መተሳሰብ፣ ስለ መፋቀር፣ አንዳችን ለአንዳችን ደግ ስለመሆን አብዝቶ የሚሰብክ ሙዚቃ ነው። በዚህ ሰዓት እንደዚህ ያለውን ሙዚቃ መስራትና ማውጣት አስፈላጊነቱ ምንድን ነው ብለህ ታስባለህ? እንግዲህ አስፈላጊነት ምንድን ነው በተለይም አሁን አለማችን ከገጠመን ችግር የኮቪድ ናይንቲን በሽታ እንግዲህ ሀገራችን ላይ ነገር አሳሳቢ ይሆናል። ግን በግሌ ምንድን ነው በሽታው ሊያደርስ ከሚችለው ጉዳት ሰው ሁኔታ ዝቅተኛ ገቢ ያላቸውን ዜጎቻችንን፣ አዛውንቶች፣ አረጋውያን፣ ህጻናቶች እና የጎዳና ላይ ዜጎችን በዚህ ጊዜ ከፍተኛ ማህበራዊ ና ኢኮኖሚያዊ ቀውስ እንዳያስከትል ስለፈቀው እና በዚህ ጊዜ መዋደድ እንዳለብን፣ መተዛዘን እንዳለብን፣ አብረን መቆም እንዳለብን እና ይህን ችግር ለማለፍ ደጋገፍ እንዳለብን ለማሳየት ከዛ መሠረተ ያረዋት ሙዚቃ ነው። በሙዚቃው ማጀቢያ ቪዲዮ ላይ እንደሚታየው አንጋፋና ወጣት የኪነጥበብ ሰዎችን ነው ለማቀናጀት የሞከርከው። በሁለቱ መካከል ደግሞ የትውልድ ልዩነት አለ። ወደ አንድ ስሜት ወደ አንድ ስራ ለማምጣት ምን ያክል የማግባባት ስራ ፈጭቶባል? እንግዲህ መጀመሪያ ገጥምና ዜማውን ጽፌ በኋላ ሊሆን የሚችለውን ምስል እንዳይምረ እያሰብኩ ነው የሰራሁትና የመጀመሪያው ነገር ያልኩት አጭር የመልዕክት ጽሁፍ ጽፌ ሳምፕል ሙዚቃ መነሻ ሙዚቃ በአንድ ድምፃዊት እዚህ ሙዚቃ ላይ ለመተሳተፍ ስልቹ የማርያም ቸርነት ቀርቼ ጥሪ ያቀረብኩላቸው ጥሪ የሚለው እንግዲህ ምንድን ነው? ይህን ጊዜ እንደሚሻገር፣ አሁን አስከፊ ጊዜ እንደሚሻገር ምክንያቱም እንዲህ አይነት በሽታዎች ወይም ሌላ አስቸጋሪ ጊዜያቶች በታሪክ ከዚህ በፊትም ተከስተዋል። ነገር ግን አልፈናቸዋል እና በዚህ ውስጥ የሚያስፈልገው ዋናው ትልቁ ነገር ሰው መሆን እና ሰው ሆኖ መገኘት ስለመሆኑ አጠር ያለ ማብራሪያ ጽፌ በአይምሮ ያሉ ሰዎች መልክቱን አደረስኩኝ እና እንግዲህ መልክቱን ወዲያው እንዳየት ከአንጋፋዎቹ ጀምሮ በተለይ ዝናቸው ሳይገድባቸው ታዋቂናቸው ሳይሸሽጋቸው እዚህ ስራ ላይ ወደሁት አምኖበት ይህ ስራ ትልቅ ስራ ነው ታሪክ ሊሻገር ዘመን ሊሻገር የሚችል ስራ ነው ብለው ፈጣን ምላሽ አድርገው አብረን ከዛ ቁጭ ብለን እየተመካከርን የተሰራ ስራ ነው በእውነቱ ኦልሞስት እንግዲህ ከአንድ ወር በላይ የፈጀ ሙዚቃ ስራ ነው። ለማስተማሪያነት የሚቀርቡ ሙዚቃዎች፣ የሙዚቃ ስራዎች ኪነጥበባዊ ጣዕማቸው ላይ ደግሞ ጥያቄ ይቀርባል። እንደዚህ ያለ ነገር እንዳይፈጠር፣ በጣሙም ከፍ እንዲል፣ በመልእክቱም ከፍ እንዲል ምን ያክል ጥረት አድርጋችኋል? ምን ያህል ስ ተሳክቶልኛል ብለህ ታስባለህ? አዎ እንግዲህ እንደሚታወቀው በታሪክ በኢትዮጵያ የሙዚቃ ታሪክ ውስጥ በኦርኬስትራ ሙዚቃ ይሰራ ነበር። ቀደም ባለ ታሪክ ውስጥ በተለይ በአስራ ዘጠኝ ሃምሳዎች እና ስሳዎች ክቡር ዘበኛ ማንሳት እንችላለን። ምድር ጦርን፣ ፖሊስ ኦርኬስትራ፣ እነዚህ በጣም እንግዲህ ዓለም ላይ አይከነት የሚባሉ የሙዚቃ አብርክቶችን ያበረክቱ ኦርኬስትራዎች ናቸው እና እስካሁን ድረስም በውጭ የዓለም በእናንተ ምዛ በተለይ መስማት ይቻላል። በተለይ ኢትዮፒክስ ሪከርዲንግ ኳሊቲያቸው በጣም ከፍተኛ ነው። ምክንያቱም የተፈጥሮ ድምፅ ነው በዚህ ሙዚቃ መሳሪያዎች ውስጥ የሚገኘው እና ነገር ግን ባለፉት ሶስት እና አራት አስርት ዓመታት ይህ ነገር በከተማችን በጣም ተዳክሟል እና ሆልሞስት ጠፍቷል የሚባልበት ደረጃ ላይ ነው ያለው። እንግዲህ ሌሎች ሀገሮች እንዲህ አይነቱን ሙዚቃ አልተውትም፣ እኩል እያሳደጉ ሁሉም ጥበብ እኩል እያደገ በመጣበት ሰዓት እኛ ሀገር ግን እኛ በሙዚቃ አካባቢ ዋና አንዳንድ እንለዋለን በአንድ ሰው ብቻ በሚሰራ ሙዚቃ ዶሚኒት የመደረጉ ሁሉ ነገር ወደኋላ እንደተነሳንበት እንደ ጅምሩ ሳይሆን ወደኋላ እየቀረን በመምጣታችን ይሄ ቁጭት የፈጠረው ስራ ነው እና በስራው እንግዲህ የተሻለንን ነገር አድርገናል። ምክንያቱም ናቹራል ሳውንድ የተፈጥሮ ድምፅ ያላቸው መሳሪያዎች ቀርተናል። በጣም እውቅና ትልቅ ሙያዊ ችሎት ያላቸው ሰዎች ናቸው እዚህ ውስጥ የተሰባሰቡበት። ውጤታማነቱን እንግዲህ መጨረሻ ላይም ደግሞ ሙዚቃን በደንብ ደረጃውን የጠበቀ ለማድረግ በሀገራችን እጅግ አንጋፋ የሆነው የሚክስንግና የማስተሪንግ ባለሙያ የሙዚቃ ባለሙያ በአጠቃላይ አበጋዙ ክብረ ቅሾታን የሰራው እና ባለው ስራ እኔ በግላ ይረክቻለሁ። ከፍ አድርገህ ነው የጀመርከው። የሙያ ጅማሬህን በመምህርነት በእርግጥ ቆይተሃል። ነገር ግን በዚህ በሙዚቃው ዓለም ውስጥ ለአድማጭና ለተመልካች የሚሆኑ ስራዎችን በማቅረብ ጀማሪ ትመስለኛለህ። ከፍ ብለህ እንደመጀመርህ ቀጣይ ኃላፊነቱም የሚያበድ የሚል ይመስለኛል። ምን አይነት ስራዎችን ነው ከአንተ የምንጠብቀው? እንግዲህ እስካሁን ባሳለፍኩባቸው በተለይ ካሬ በሙዚቃ ትምህርት ቤት ተመርቄ ማስተማር ጀምሬ እስካሁን ባለው ጊዜያቶች ውስጥ የተለያዩ ስራዎችን ሰራ ነው የሰራው። እንግዲህ መስፍ ሙዚካል ፕሮጀክቶችን መያዝ ነው እና ከነዚያ ውስጥ ሁሉም ደግሞ የተለያዩ ነገሮች እንዲሆን ይፈልጋለሁ እና ከዚህ ውስጥ አንዱ ይሄ ነው። ይህንን መድገም አልፈልግም። አሁን የሰራ ነው ማድረግ የሚፈልግ ምንድነው? ይህንን ማሳደግ በቁጥር ሊሆን ይችላል፣ በአይነት ሊሆን ይችላል። በተለይም ደግሞ የሀገራችን የሙዚቃ መሳሪያ ሆኑ ስን በፊት ለፊት ከምናውቃቸው ከክራርና ማስንቆ በተሻገረ መልኩ ብዙ ሙዚቃ መሳሪያ አለን። ሀብት ያለን ሀገር ነን። ወደ ደቡብ ብንሄድ ከትንፋሽ መሳሪያ ከክር መሳሪያ ጀምሮ የተለያዩ ፕላክ የሚደረጉ መሳሪያዎች እንደ ዲታ ብዙ መጥራት ይቻላል። እነዚህን ሁሉ አቀናጅተን ሲውዝ አድርገን ከኛ ሙዚቃ ጋር እጅግ ቁጥሩ ከፍ ባለ ውጭ ሀገር እንደምናየው በሌላ ዓለም እንደምናየው ከሰባ እስከ መቶ ሀያ ኦርኬስትራ እናያለን። እና ይህንን ነገር በእርግጥ እንዲህ አይነት ኃላፊነት የተቋሞች ሊሆኑም ግን ያው ከማምን ሳንጠብቅ እዚህ ላይ አብዛኞቹ ሙዚቀኞች በቅንነት ያደርጉት ስለሆነ እንደገና እነዚህን በማስተባበር ሌሎች ሰዎችን በማከል ተለቅ ያለ ገዘፍ ያለ ስራዎች፣ ሀገራዊ ስራዎች፣ ስም የሚያስጠሩ ስራዎች ለመስራት ያቅዳለኝ። ዮዌል፣ በአሁኑ ሰዓት እንቅስቃሴ ኢትዮጵያ ውስጥ ተገድበዋል። ብዙ ሰዎች ራሳቸውን ከኮቪድ አስራ ዘጠኝ ለመጠበቅ በማሰብ በቤታቸው ውስጥ ነው የሚውሉት። አርቲስቶችን የሙዚቃ ሰዎችን በቀላሉ ማግኘት ይከብዳል። ካገኙ በኋላም ደግሞ እንደዚህ ሰብሰብ ብለው ኪነጥበባዊ ስራን ለማበርከት መሞከርም የራሱ ፈተና አለው። ምን ያክል ፈታኝ ጊዜ ያሳለፋችሁ ይህን ስራ በመስራት ውስጥ ምንም የማትረሳቸው ገጠመኞች ውስጥ አሉ? የሁለት ዘመን ሙዚቀኞችን ያገናኘኸው የተገናኛችሁበት ሰዓት ደግሞ ያን ያህል እንቅስቃሴና አብሮ መቆምም የማይመከርበት ነው። እንግዲህ እዚህ ላይ ትክክል ነው። በጣም ፈጣኝ ነው። ምክንያቱም ያው በሽታው አሳሳቢ ነው፣ በቀላሉ የሚዛመት ነው። ከዛ ውጭ እንግዲህ ሁሉም በዚህ ሙዚቃ ላይ የተሳተፍን ሰዎች ሁሉም ቤተሰብ አለው፣ የራሱ ህይወት ብቻ አይደለም። በግሌ እናት አለችኝ፣ አረጋውያን እናት አያት አለችኝ፣ ወንድም አለኝ ቤት ውስጥ እና ኃላፊነት ነው። የራሱ ህይወት ብቻ አይደለም። ሌሎቹም ደግሞ እንደዚሁ ልጆች ያላቸው ቤተሰብ ያላቸው ሰዎች ናቸው እና ነገር ግን እንግዲህ ሪስክ ተወስዶ ማለት ይቻላል ከጥንቃቄ ጋር ኃላፊነት ተወስዶ እዚህ ውስጥ መሰራት አለበት። እኛ በዚህ ሰዓት አርቲስቶች ዝም ማለት የለብንም ብለን ይህን ስራ ለመስራት ወደፊት መጥተናል። እንግዲህ ግን ነገር ግን ይህን ስል ጥንቃቄ አላደረግንም ለማለት አለ። ምክንያቱም ለምሳሌ የኦዲዮ የድምፅ ቀረፃውን ስንመለከት በተናጠል ነበር ስቀዳይ ነበረው አንድ በአንድ እና በሚመጡበትም ስዓት በስነስርዓት ማስክ እያደረጉ ሳኒታይዘር እና አልኮል ከመግባታቸው በፊት እየተጠቀሙ እንዲሁም ጫማም እያለቀን ወደ ቤት ውስጥ ወደ ስቱዲዮ በመግባት ከፍተኛ ጥንቃቄ አድርገናል። ትንሽ አስቸጋሪ የተፈጠረብን መጨረሻ ላይ የምስሉን ቀረፃ በምናደርግበት ወቅት ነው። ይህን ስራ በዋነኝነት ስንሰራው ወይም ስሰራው ለዚህ ዘመን ብቻ እንዲሆን ስላላሰብም ማለት ማስክ አድርገን ጓንት አድርገን መታየቱም እጅግ በግሌ አላመንኩበትም እና ጥቂት ርቀት ለመጠበቅ ሞክረናል። እንግዲህ ይሄ ትልቁ ፈተና ነው፣ እዛ አካባቢ የነበረው ነገር ግን እዛም ቢሆን በቂ የሚባል ጥንቃቄ እያደረግን ነው፣ እየሰራ ነው። ስለ ኮቪድ መናገር ፈልገናል፣ ግን መናገር የፈለግነው በግልጽ ቃሉን እየጠራን ማስክ እያደረግን ጓንት እያደረግን ኮቪድ አስራ ዘጠኝ እያለን እጃችን ልታቀብ ያለን ሳይሆን ገና የሙዚቃ ቪድዮውን ካያችሁት ጠጥ ብሎ ነው የጀመረው ሙዚቃው እና ዊች ሚስ ሁሉም የነገሩ ኳረንታይን ላይ ነው፣ ሁሉም ሰው ቤቱ ገብቷል። ይህን በተለያየ መንገድ እያንጸባረቅን ነው ውስጥ ና መተሳሰቡን፣ መረጋዳትን በተለያየ ስቶሪ ሰርተን ድራማ ሰርተን ሙዚቃ ውስጥ ለማሳየት ሞክረናል። እና እንግዲህ የተቻለን ጥንቃቄ ሪስክ ወስደን ሕይወታችን ላይ ማለት ይቻላል ይህን ጥበባዊ ስራ ለሀገር ለማበርከት ሳርከናል። ምንም የገጠምን ተግዳሮት የለም ከአንድ ተግዳሮት በስተቀር። እሱ ምንድን ነው? ቪዲዮን በመቅረጽ ላይ ያለን በተለይ የአንድ አነስተኛ ሻይ ቤት ውስጥ የምንወስደው ፒክቸር ነበረ። እዛ ላይ ሁለት ሰው ብቻ አድርገን እንዳያችሁት ሊቀመኳስ ናቸው የሚተውኑልኝ፣ እና እሳቸው ቁጭ ብሎ በቴሌቪዥን ዜና እየተከታተሉ ያለበት ምስል አለ። ይህም በምንቀርጽበት ውስጥ በእርግጥ ሰው አልነበረም፣ ነገር ግን እኛ ከቤት ውጭ በርካታ ሰው ነበር እና ሰው መንገድ ላለ ዶሮ ማነቂ አካባቢ ነው የዛ ሰፈር ሰው ግር ብሎ እያየ በነበረበት ሰዓት እንግዲህ ፖሊሶች መጥተው ለጊዜው ወደ ጣቢያ ወስደውን፣ ምክንያቱም ከአስቸኳይ ጊዜ አዋጁ ጋር ትንሽ የሚጻረር ስለሆነ በእርግጥ እኛ ፈቅደን ያደረግነው ነው። ለውጭ ያለውን ነገር ማየት ስላልቻለ ነው። ነገሩ ወዲያው እንዲያልፍ ሆኗል። እንዲያነሱ ተስከቶች ነበረው። ጥቂት የወይል መንግስቱ ቅኔ ነው። ሀገር አንጋፋና ወጣት የሙዚቃ ሰዎች የተሳተፉበት ስራ ደራሲ፣ አቀናባሪ እንዲሁም ደግሞ የቪዲዮ ማዘጋጅነህ በጣም አመሰግናለሁ። ቀሪ ዘመንህም በስኬት እና በመልካም ነገሮች የተከበበ እንዲሆን መኝልሃለሁ። መልካም ምሽት ይሁንልህ። እሺ ምን dám se k nám mysleli, Oh, yeah.